ዊ ዲሞክራቲክ ኢንስቲትዩትና የዓለም አቀፍ ሪፐብሊካን ኢንስቲትዩት ከፍተኛ ተወካዮች መጪውን የኢትዮጵያ ብሔራዊ ምርጫ አስመልክቶ የቅድመ ምዘና ሪፖርት አውጥተዋል። የተቋማቱ ከፍተኛ ልዑካን ሪፖርቱን ያወጡት እንደ አውሮፓውያን አቆጣጠር ከሚያዚያ ዘጠኝ እስከ ሀያ ስድስት ባደረጉት የድረገጽ ክትትልና ምዘና መሆኑንም አስታውቀዋል። ተቋማቱ ምርጫውን ለማካሄድ ሊወገዱ የሚገባቸው ስጋቶች መኖራቸውን ገልጸው ተስፋ ሰጪ ሁኔታዎች መኖራቸውንም ጠቅሰዋል ደርሰዋል። ከሁለቱ ተቋማት የወጣውን ሪፖርት የተከታተለው ደረጀ ደስታ እንደሚከተለው ያቀርበዋል። የጋራ ተቋማቱ ልዑካን ቡድን የመሩት አምባሳደር ጃኒ ካርሰን የብሔራዊ ዴሞክራቲክ ኢንስቲትዩት ቦርድ አባልና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር የዓለም አቀፍ ሪፐብሊካን ኢንስቲትዩት ቦርድ አባል ኮንስታንስ ቤሪ ኒውማን፣ እንዲሁም የኬንያ ገለልተኛ የምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን ናቸው። ልዑካኑ በሪፖርታቸው ማጠቃለያ እንደ አውሮፓ አቆጣጠር ሰኔ አምስት በኢትዮጵያ እንዲደረግ የታቀደው ምርጫ በቅርቡ የተጀመሩት ማሻሻያዎችና የታየው እድገት የበለጠ ሁሉን አቀፍ እንዲሆኑ ግልጽና ተጠያቂነት ያለበት አስተዳደር እንዲመሰረት ለማድረግ ጥሩ አጋጣሚ ሊሆን ይችላል ብለዋል። ይሁን እንጂ በስፋት የሚታየው አለመረጋጋት፣ የጎሳ ግጭቶችን ጨምሮ በኢትዮጵያ ብሔራዊ ምርጫ ቦርድ የዕጩዎችና የመራጮች ምዝገባ ሂደቶች መዘግየት፣ ከአንዳንድ ክልል መስተዳድሮችም የሚታየው የትብብር ማነስ፣ በርካታ ደጋፊዎች ያሏቸው በርካታ የፖለቲካ ፓርቲዎች ከምርጫው ለመውጣት የሚያደርጉት ማስፈራራትና እንዲሁም የኮቪድ-19 በህዝቡ ጤና ላይ ያስከተለው ቀውስ የመሳሰሉት ስጋት ሊፈጥሩ የሚችሉ ተገቢ ምክንያቶች ናቸው ብለዋል። ስለሆነም አሉ፣ ተቋማቱ ከምርጫው በፊት ሁሉም ባለድርሻ አካላት ለምርጫው የተለየ ትኩረት በመስጠትና የጋራ ጥረት በማድረግ ትርጉም ያለው ምርጫ ማካሄድና ከምርጫው በኋላ ሊኖር ስለሚገባው ብሔራዊ እርቅም ሆነ ዲሞክራሲያዊ ዕድገት ከወዲሁ ጠንካራ መሠረት መጣል ያለባቸው መሆኑን አሳስበዋል። የብሔራዊ ዴሞክራቲክ ኢንስቲትዩት ቦርድ አባል እና የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ጃኒ ካርሰን ጨምረው እንደተናገሩት አሁንም ቢሆን በዚህ ምርጫ ወደፊት በተከታታይ ሊደረጉ የሚችሉ ነገሮች ጠንካራ መሰረት መጣል የሚቻልበት አጋጣሚዎች አሉ። ልኡካኑ ምርጫውን መካሄድ አለበት ከሚሉትም ሆነ ምርጫው መደረግ የለበትም ከሚሉት ወገኖች ያሉትን አስተያየቶች አድምጧል። ምርጫው የሚካሄድበት ጊዜ መቼም ይሁን መጭ ግን ምርጫን ለማካሄድ የሚያስችሉ ምቹ ሁኔታዎችን መፍጠር ያስፈልጋል ብለዋል። የቀድሞ የአፍሪካ ጉዳዮች ረዳት ሚኒስትርና የዓለም አቀፍ ሪፐብሊካን ተቋም አይአርአይ ቦርድ አባል የሆኑት ኮንስታንስ ቤሪ ኒውማን በበኩላቸው በምህጻረ ቃል ኤንዲአይ እና አይአርአይ የሚባሉት እነኚህ ሁለቱ ተቋማት ልዑካን ይህን ቅድመ ምርጫ ሪፖርት ሲያቀርቡ ኢትዮጵያ ዲሞክራሲያዊ ተቋማትን ውጤታማ የሆነ የምርጫ ልምድን እንዲሁም የዜጎችን ተሳትፎና በአገሪቱም ተጠያቂነት እንዲኖር ለሚደረገው ጥረት ዓለም አቀፋዊ ድጋፋችንን ለመግለጽና ጥረቶቹም እንዲሳኩ ተስፋ ከማድረግ ነው ብለዋል። የኬንያ ገለልተኛ ምርጫና የድንበር ጉዳዮች ኮሚሽን ሊቀመንበር የነበሩት አህመድ አይዛክ ሐሰን በበኩላቸው ምርጫው ሊካሄድ በቀረባቸው በእነዚህ አጭር ቀናት ውስጥ እንኳ ቢሆን መጪው ምርጫ እንዲሳካም ሆነ አገሪቱንም ወደፊት እንዲያራምዳት ኢትዮጵያ ልታደርጋቸው የምትችላቸው ዓለም አቀፍ ማህበረሰቡንም ድጋፍ ሊሰጥባቸው የሚገባቸው አስፈላጊ ነገሮች አሉ ብለዋል። የተቋማቱ ልዑካን ምርጫው አሳታፊ ግልጽና ተጠያቂነት ያለበት እንዲሆን በሁሉም ባለድርሻ አካላት በቅድሚያ ሊደረጉ ይገባቸዋል የሚሏቸውን 12 ምክረ ሀሳቦችንም አቅርበዋል። የምርጫውን እድልና ፈተናዎችንም አስመልክቶ የቡድኑ ሪፖርት ላይ ከተመለከቱት ውስጥ እነዚህ ተጠቅሰዋል። እንደ አውሮፓ አቆጣጠር ከ2018 ጀምሮ የተደረጉት ማሻሻያዎች በርካታ የሆኑ ማህበራዊ ፖለቲካ ለውጦችን አምጥተዋል። ለዜጎች ለፖለቲካ ፓርቲዎችና ለመገናኛ ብዙሃን የተሻለ ድልን አቀዳጅተዋል። ጥብቅ የነበሩ በርካታ ሕጎችንም በመቀየር ምርጫውንና የፖለቲካ ፓርቲዎችንም አስመልክቶ በርካታ ሕጎች ተለውጠዋል። የምርጫ ቦርድ ሊቀመንበር ሆነው የተመረጡት ብርቱካን ሚደቅሳ እጅግ የተከበሩ የተቃዋሚ ፓርቲ አባልና ዳኛ የነበሩ ናቸው። በፖለቲካው አካባቢ የምርጫ ቦርድን ገጽታ ያጠናከሩ ሲሆን መንግስትም የተቋሙን ነጻነት የሚጠብቁ ሕጎችን አውጥቷል። ምርጫ ቦርድን በሳቸው መሪነት በህዝብ አመኔታ ያለው ተአማኒ ምርጫ ሂደት ለመገንባት ረጅሙን እንቅስቃሴ ጀምሯል። የእሳቸው ሹመት የጠቅላይ ፍርድ ቤቱ ዳኛ፣ እንዲሁም የፌዴራል መንግስቱ ፕሬዝደንት የሚያሳዩት ሴቶች በፖለቲካው ህይወት ምን ያህል ወሳኝ ሚና መጫወት የሚችሉ መሆኑን ነው ብለዋል። አስከትለውም ለረጅም ጊዜ ሲታፈን የኖረው ማህበረሰብም እንደገና ወደ ምርጫና የሲቪክ ትምህርት በመሳተፍ የምርጫውን ሂደት ገለልተኛ በሆነ መንገድ መታዘብ ጀምሯል። እነዚህ አዝማሚያዎች እስከዛሬ የተለዩ በመሆናቸው እጅግ አስፈላጊ ናቸው። ወደፊትም የበለጠ ሊበረታቱ ይገባል ብለዋል። በሌላም በኩል አገሪቱ በተለያዩ አካባቢዎች ለረጅም ጊዜ ከተያያዘው የጎሳ ግጭት ጋር ተያይዘው የመጡ በርካታ የጸጥታ ቀውሶችና አለመረጋጋቶች ገጥመዋታል። ይህ የጸጥታ ሁኔታ ዜጎች በነጻነት ተንቀሳቅሰው በምርጫው ሂደት እንዳይሳተፉ አግዷቸዋል፤ አንዳንድ ፓርቲዎችም ከምርጫው ራሳቸውን እንዲያገሉ አድርጓል። በግጭት የተነሳ በትግራይ ምርጫ አይካሄድም። በቁጥጥር ስር የዋሉ በርካታ ታዋቂ የኦሮሞ ፖለቲካ መሪዎችን በአገሪቱ ከፍተኛ የሕዝብ ቁጥር ካለው ክልል ራሳቸውን አግልለዋል። የጸጥታው ሁኔታ ሴቶችን፣ የአካል ጉዳተኞችንና የአገር ውስጥ ተፈናቃዮችን በምርጫው ሂደት እንዳይሳተፉ አድርጓቸዋል። ምንም እንኳ ትልቅ የሚዲያ ነጻነት ቢኖርም ዋነኞቹና መደበኞቹ የመገናኛ ብዙሀን አሁንም በመንግስት ቁጥጥር ስር ናቸው። ይህ በመሆኑም የመንግስት ደጋፊዎችና ድምፅ እና ከተለያዩ የፖለቲካ ወገኖች የተሳሳቱ መረጃዎችን በሚያሰራጩ ግለሰቦች የተነሳ ዜጎች ስለ ምርጫው ትክክለኛውን መረጃ ማግኘት አልቻሉም። የጥላቻ ንግግሮችም የምርጫውን አውድ አውከውታል። ምንም እንኳ በትላልቅ የመሪነት ቦታዎች ሴቶች ቢኖሩም አሁንም ቢሆን በበርካታ ቦታዎች የሴቶች የተገለሉ ሆነዋል። የኮቪድ-19 ሁኔታ ተጨማሪ ችግር እየፈጠረ ነው። ለተአማኒ የምርጫ ስርዓት የህብረተሰቡ ጤና የተጠበቀ መሆን ይኖርበታል። ይህ ሁኔታ በእጩዎችም ሆነ መራጮች ምዝገባ ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል የቡድኑ አባላት በሪፖርታቸው ይህም ሆኖ ይህን ምርጫ ገንቢና ለወደፊቱ መሰረት የሚጥል ለማድረግ አሁንም ተስፋ አለ ብለዋል። የልኡካኑ ቡድን በኤንዲአይ እና አይአርአይ በተባሉት ሁለቱ ተቋማት ስር የኢትዮጵያ የምርጫን ሂደት ለመቃኘት ተልዕኮ ይዞ የተቋቋመው ኢንተርናሽናል ኢሌክሽን አሴስመንት ሚሽን ፎር ኢትዮጵያ አይኤምኢ በተባለው አካል መሰረት እንደሆነ ተመልክቷል። የቅድመ ምርጫውን ሂደት ለመቃኘት የተደረገውን ጥረት ዓለም አቀፍ የምርጫ ታዛቢነት የአሰራር መስፈርትና ስልቶችን መሰረት በማድረግ መሆኑን ቡድኑ አመልክቷል። ይህም አካል የተቋቋመው የኢትዮጵያ የውጭ ጉዳይ ሚኒስትር ባቀረበለት ግብዣና የኢትዮጵያ ብሔራዊ ምርጫ ቦርድም ታዛቢዎችንም አስመልክቶ ባወጣው ደንብና መመሪያ መሰረት መሆኑን ተገልጿል። የልኡካን ቡድኑ ሆነ በስሩ የተቋቋመው የዚህ አካል ዋና አላማ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የቅድመ ምርጫውን ሂደት አስመልክቶ ከኢትዮጵያ ሕግ ጋር የሚጣጣሙ ዲሞክራሲያዊ ምርጫዎችና ዓለም አቀፍ የምርጫ ደረጃዎችን የጠበቁ ገለልተኛና ገንቢ የሆኑ ምክረ ሐሳቦችን ለመስጠት እንደሆነም ተመልክቷል። በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤድ የገንዘብ እርዳታ የሚደረግለት ይኸው ተቋም የሥራ አመራሮችን ጨምሮ የተወሰኑ ተወካዮቹ ኢትዮጵያ ውስጥ የገቡ ሲሆን ስምንት የሚሆኑት ደግሞ በርቀት የሚከታተሉት መሆኑ ተገልጿል። በኮቪድ-19 የተነሳ ቡድኑ በአብዛኛው ሁኔታዎችን በርቀት የሚከታተል መሆኑን በመግለጽ ምርጫው የሉዓላዊነት መገለጫ በመሆኑ የምርጫውን ሂደት በመቃኘትም ሆነ ይህን አጋጣሚ በመጠቀም ለወደፊቱ ወሳ ወሳኝ የሆነውን የፖለቲካ ለውጥ የሚወስነው የኢትዮጵያ ሕዝብ ይሆናል ብለዋል። አድማጮቻችን በሪፖርቱ ውስጥ የተካተቱትን ምክር ሀሳቦች ጨምረን በቀጣዩ ፕሮግራማችን ሰፋ ያለ ዝግጅት የምናቀርብ መሆኑን እንገልጻለን። ለአሜሪካ ድምፅ ራዲዮ ደረጀ ደስታ